Okay, i be <laughs> ጤና ስጥልኝ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ህዳር ዘጠኝ 2016 ዓ ም መሰናዶ ጀምሯል ኤደን ገረመው መርሃ ግብሩን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በአዘጋጅነት አብረናችሁ እናምሳለን እናንተም አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ትኩረት ያሻቸዋል ያልናቸውን ነው ይዘን ወደ እናንተ የመጣ ነው። የመጀመሪያው ዘገባችን ታዲያ ወደ አፋር ይወስደናል። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን አስገድዶ መድፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል የህጻናት ሴቶችና የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ የተሰራ ጥናት አመላክቷል። ስለ ጥናቱ ይዘትና በክልሉ ስላለው የህጻናት ሴቶች ጋብቻ ለመረዳት ከጥናቱ አድራጊ ወጣት የህግ ባለሙያ ኩልሱም ኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ ወይዘሮ ሰአዳ መሐመድን አነጋግሬ ያሰናዳሁት كبا لمشتو قدمي ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህፃናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስም ማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር። በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለን ያለ የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል ወይም አንድ የሚያበሉት እጅ እንደ መቀነስ ማለት ነው ከገበታው ላይ ስለዚህ ያን እንዴት ነው የሚያደርጉት እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት የተሻለ ቦታ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው በመብቶችና ዴሞክራሲ የእድገት ማዕከል የወርድ ወት ፌሎሽፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናቸው ወጣት ኩል ስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። ሶስት መቶ የነበር ነው፣ አሁን ዘጠና ነን። ብዙ የነበር ነው፣ ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው አሁንም የጦርነቱ ሁኔታ እንዴት ነበረ። ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች፣ ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ዳረው፣ ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰዓዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮችን የተሻለውን ያክል እየሰራ ነው። ያው ብዙ ምግባጥም የለውም ማለት ነው

ፕሬዚደንት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሚሆኑ የወደመባቸው ቦታዎች አሉ። አንዲት ሴት የአባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከሀያ በላይ ሲሆን እማትፈለግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች። እና ደግሞ ያው የተቀበሉት ነገር ነው። ባህላችን ነው። እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትይስ እምቢ የሚለውን ነገር እንትን አይሉትም። አይመጣላቸውም። እምቢ እንደ ረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? እንደ ረገሙን ማለት እኮ በቃ እንቅፋት ይበዛብናል ሕይወታችን ላይ ማለት ነው ይላሉ ነበር እና እንደኔ ከሆነ የአምስት ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው እነዚህ ሕፃናቶች ሴቶች ናቸውና አይ እንግዲህ ቆንጆ ባትሆኚ ነው ያስከሆነ ያላገባሽው ግን ዱአ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜ አሁንም አስባታለሁኝ። ከቃለ መጠየቆቹ ውስጥ አንዱ ጥያቄ ምንድን ነው? አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁ መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይ እኔ እንዳንቺ ትምህርት እንጨርሽኝ ነው ከዛ በኋላ ነው ማገባው የሚል መልሰጠሽ እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድኅነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የሕፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥር ያሉ ብዬ አስብ ያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ጋር ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበርታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው። ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው። ኢትዮጵያ በጉርጉሩ ሳይሆን 2018 ዓ ም በተባበሩት የመንግስታት ድርጅት የህጻናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህጻናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከእነዚህ ውስጥ ስድስት ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁኑ ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። በተከታታይ ላይ የምትገኙት የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በኢትዮጵያ ስራ አጥነትን ጨምሮ አሁን ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአይምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአይምሮ ጤና ሕክምና ላይ እየሰራው ነው ብሏል። በዚህ ዙሪያ አስማማዬ ነው ያሰናዳው ዘገባ ይቀጥላል። ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገራቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማኅበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር ጓደኞች ጋውን የእርዳታ እንደቀጠለ ነው አረጋውያንን ማገዝ የካንሰር ህሙማንን ድጋፍ ማድረግ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ሊያምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀም እባካችሁ የሚል ነገር አስተላለፍኩኝ። ከዚያ በኋላ አሁን ውስጥ አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። እኔ ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አድርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም መኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው። እስካሁን ስድስት መቶ ወጣቶች ስራ እንዲያገኙ ማገዟን ሜላ ትናገራለች። ከአምሳ ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፈቃድ ተግባር እንደ ግፋፋ ትናገራለች። ቤተሰብ ሸክመንኩኝ ከጓደኞች የበታቸውን ኩኝ እራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ፣ ነው የብዙዎቹ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን አስር አስራ አምስት ይደርሰኛል። አሁን ላይ መፍታት ምችለውን ወደ ህዝቡ ማምጣት ምችለውን፣ ስራም ከሆነ ስራ አግዟቸው ማለት ምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካርቲስቶች እንዲያናግሯቸው አረጋለሁ። ታውቋል። ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ ምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው ይሄ መጥፎ ልብስ ለብሰ ቆሽ ሸክ ምናምን የምታሳየው ነገር የለም እና እነዛ ሰዎች ምንድን ነው የሚመስላቸው ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው ይሄን መማር ፈልጋለው። ይሄ አመቻችሁ የሚገኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጓሉ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል። በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ የሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ። አሁናዊ ሁኔታው ጦርነት ላይ ነው ያለችው። ሀገሪቷ ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታያየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም ከእነዚህ እነዚህ አሁን የጠራናቸው ናቸው ነገሮች ሁሉ ሰዎች ነፃ ለማውጣት ራሳቸውን ከዛ ጥያቄ አምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነፃ ለማውጣት ስደትን እንዳማራጭ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ። የዓለም ጤና ድርጅት ከ10 እስከ 19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማኅበራዊ የትስስር መድረክን በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ሱ ነው ራሳቸውን ስለ ማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች። ለምሳሌ ትላንትና አንድ መልስ ደርሰው የነበር ከአንድ ልጅ በቃ እንትር መኖር ደክሞኛል፣ ተልችቶኛል። ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ በሕይወት መኖር ምንም ነገር አላረግም። መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለውት። ቤተሰቦችን ማየት አለብሽ እንደዚህ ነው፣ እንዲህ ነው ስል አይ በቃ ከዚህ በኋላ የእኔ መኖር አስፈላጊ አይደለም። አብዛኛውን ነው ምልክ ይሄ የመጨረሻ ደረጃ ደርሶ ነው እንትን ምልክ መጨረሻ ደረጃ ደርሶ ነው ምልክ ልክ ያው የመጨረሻ ማውራት ስለሚፈልግ ይመስለኛል። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር አፕ ያደረገባቸው ሰዎች አላጋጠሙኝም። እስካሁን እግዚአብሔር ይመስገን በምችለው መጠን እንትን ለማድረግ እሞክራለሁ። ቢያንስ የአይምሮ ህመም ነው ብዬ ስለማስብ፣ ጭንቀት ነው ብዬ ስለማስብ ሐኪሞች ስላሉ ከነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወራቸው ነው ማድረገው። ግን ከምለ በላይ በቃ ዘጠና ፐርሰንት ዲሳይድ አድርገው ነው ያሉት። እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያው ዳዊት ላቀ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል። ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብ ሚሆን፣ የአካባቢ ሚሆን፣ የስራ ቦታ ሚሆን፣ የኑሮ ሚሆን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሩ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ፣ በስራው፣ በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ በአሉታዊ መንገድ ማየት፣ ተስፋ መቁረጥ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል። የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉም። አካባቢያቸው ላይ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው ትምህርቱ ከሌለው እውቀቱ ከሌለው አንድ ማህበረሰብ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ፣ ስነልቦና ተጎድቶ ሱስ ውስጥ ሲወድቅ፣ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ፣ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች ማሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንታሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ። የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል። ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄን ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ እንደዚያ የሚያስፈልግ በጀት መመደብ። ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና እየተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንፃር በሙሉ ተዳርሷል? አልተዳረሰም፣ ገና ቀጣይ ስራዎች ይፈልጋሉ። የጤና ኢንሹራንስ ስርዓታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው። አሁን ያለው ቅድም ያሉት ለዚህ ምክንያት የሚሆኑ ችግሮች በኢትዮጵያ ውስጥ ተበራክተዋል። ከስራ እድል ማጣት አንስቶ ስ ሀገሪቱ ስላለችበት ሁኔታ ወጣቱን ለዚህ ልክ ሊዳርግ የሚችል ነገርና አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ ሀገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶች ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው፣ በተለያዩ የጸጥታ ችግር እና በተለያየ ቅድማ የሚሰጣቸው ሽኩር በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው አንተ ባልከው እና የበለጠ ቀልጣ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው። የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ። የመጨረሻው ዘገባችን ላይ ደርሰናል። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ለማግኘት ከአካባቢያቸው እርቀው ረዥም መንገድ በመጓዛቸው ለተለያዩ አካላዊና ስነ ልቦናዊ ችግሮች ከመጋለጥ በተጨማሪም በትምህርታቸው ላይ ከፍተኛ ተጽዕኖ ያሳድርባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መሄድ ይጠበቅባቸዋል። ይህ ሁኔታ በተማሪዎች ደህንነት እና በትምህርት ስርዓቱ ላይ ያደረሰውን ተጽዕኖ አስመልክቶ አሶሼትድ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆየ ታቀርበዋለች። ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቴ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሀላሊ ለምሳሌ ሌሊት አስር ሰዓት ተኩል ተነስታ ማታ አዘጋጅተው ያደሩትን የማገር እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጃቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሀላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በአስር ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሀላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ሕፃናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሀላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከ200 ሺ የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከ3ት ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምፃቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከ200 ሺ በላይ ለሚሆኑት ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና እያሳደሩ ነው። ሀላሊ እህቶቿና ወንድሞቿ ከአያታቸው ቦንጉዊን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሀላሊ ያሉ ልጆች እላ በመባላቸው የልጅ ልጃቸው ፍትሐዊ የትምህርት እድል እንዳላገኘች በማሰብ ይጨነቃሉ። ቃ ሲስማ፣ በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የሚሰጣቸው ቁርስ የለኝም። እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት። ብቸኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጠዋት ነው የሚወጡት። ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪያቸው ለሚናገረው ነገር ትኩረት መስጠት ማግኘት ይችላሉ። ሀላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች። ከእንቅልፌ የምነሳውና ቀኔን የሚጀምረው ከሌሊቱ አስር ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ አስራ አንድ ሰዓት አካባቢ ይወጣለሁ። ትምህርት ቤት የሚደርሰው አንድ ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፍ ይወስደኛል። አስተማሪዎች ሲቆጡ ልላቸው የምችለው ነገር ደክሞኛል ነው። የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብታ ለመመጣጠን መሆኑንና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ሕይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ። እነዚህ ህጻናት በጣም በጠዋት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አይምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአይምሯቸውን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን አይምሮ ማለት ልክ እንደ ኮምፒውተር ነው፣ የሚሰራበት የራሱ መንገድ አለው። ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉም ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ። አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው፣ አለዚያም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን እነዚህ ልጆች እዚህ ክፍል ገብተው ከኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓያን አቆጣጠር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ህዝብ ሰላሳ ከመቶ የሚሆነው ስርዓትና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን 350 ራንድ ወይም ወደ 1ሺ ብር 50 ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ። ከወንዙ ፍራንሲዜይፌ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር በከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬአለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ። በሌላ መንደር የሚኖሩና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህጻናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር ስልሳ አምስት ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከአራት መቶ በላይ ተማሪዎችን ለማጓጓዝ ያሉት ሁለት አውቶቡሶች ብቻ ናቸው። ንጋባንጉት ማይ ትራቬል ምንዷና ኦቶ ኪሎሜተርስ አንድ ልጅ ሁለት ወይንም ሶስት ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከሶስት ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖረውም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ ሀያ ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ። እንደ አውሮፓያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫና አውቶብስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኡቡሲ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኔ ዛይቢዩ እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠበቃቸውና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም። በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኳዙሉ ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ የኳዙሉ ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አድማጮቻችን ስለነበረን ቆይታ እናመሰግናለን። ለሁድ ምሽት ህዳር 9 2016 ዓ ም የያዝንላችሁ መሰናዱ እዚህ ላይ ተጠናቆ